i ሰላም ጠና ስጥልኝ፣ የተከበራችሁ አድማጮቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብረናችሁን እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ተደጋጋሚ ያደረግነው የስፖርት ዘገባ ነው። በሳምንቱ መጀመሪያ ወይም ደግሞ እሁድ ዕለት 23ኛው የሶፊ ማልት ታላቁ ሩጫ በኢትዮጵያ በአዲስ አበባ በድምቀት ተካሂዷል። በውድድሩ 45 ሺህ ሰዎች መሳተፋቸው የተገለጸ ሲሆን ይህን መሰል ውድድር ደግሞ ከጤና ያለፈ ጠቀሜታ እንዳለው አስተያየታቸውን ለአሜሪካ ድምጽ የሰጡ ተሳታፊዎች ገልጸዋል። የታላቁ ሩጫ በኢትዮጵያ መስራች አትሌት ሻለቃ ኃይሌ ገብረሥላሴን በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች በኢትዮጵያ ማስጀመር እቅድ እንዳለውም ተናግሯል። ኬኔዲ አባተ ያሰናዳው ዘገባ ይቀጥላል። የዘንድሮው ታላቁ ሩጫ በኢትዮጵያ መነሻውንና መድረሻውን መስቀል አደባባይ በማድረግ እሁድ ህዳር 9 ቀን 2016 ዓ.ም ም ተካሂዷል። በየዓመቱ በአዲስ አበባ ከተማ የሚካሄደው ይህ የ10 ኪሎ ሜትር የጎዳና ላይ ውድድር ዘንድሮ ለ23ተኛ ጊዜ ነው የተካሄደው። በኢትዮጵያ የሚኖሩ የተለያዩ ሀገራት ዲፕሎማቶችንና ከልዩ ልዩ ሀገራት ለውድድሩ የመጡ የውጭ ዜጎችን ጨምሮ ከህጻን እስከ አዛውንት 45 ሺ ሰዎች በዛሬው ውድድር እንደተሳተፉ አዘጋጆቹ ገልጸዋል። አስተያየታቸው ሐሳባቸውን የሰጡን የውድድሩ ተሳታፊዎች ታላቁ ሩጫ ከጤና ያለፈ ትርጉም እንዳለው ይገልጻሉ። አድማዝ እባላለሁ። አድማዝ ገብረየስ ተጉለሌ። ዛሬ ለ23ኛ ጊዜ ስሳተፍ ማለት ነው። ሀያ ሶስቱንም አንድም ሳያመልጠኝ አንድም ሳያመልጠኝ ሩጫ አለ። ምክንያቱም የምፈልገው ነው የእድሜ ባለት ዋሳ ፊት ቤት ሶስት አመት ምን ልምድ አካበርኩ መሰለህ? ይሄ የምታየው ቅርጽ ማለት ነው ይሄ የምታየው ቅርጽ የታላቁ ሩጫ ውጤት ነው። ውጤት ነው ይሄም ይሄ ይሄም ይሄም ይሄም የታላቁ ሩጫ ነው። ስለዚህ በአሁኑ ሰዓት ታላቁ ሩጫ ካፈራልኝ ነገር ማለት ነው ለእኔ ሙሉ ጤናዬን የእድሜ ባለጸጋ ነኝ ብያለሁኝ። አሁን ሃምሳ አምስት አመቴ ነው። ሁላችንም ከተለያየ አካባቢ ስፖርት ገባ ስለዚህ ስፖርታዊነት ማለት ስፖርት ለጤና ስፖርት ለወዳጅነት ስፖርት ለሰላም ይሄንን ሶስቱን ያነገበ ህዝብ ነው ይሄ ዛሬ የምታየው ስፖርቱን ያነገበ ነው አድኖ ብርሃም ይባላል። የመጣሁት ከደብረ ዘይት ወይም ቢሾፍቱ ተሳተፍ የመጀመሪያ ነው። ገና በጣም ነበረ የምመኘው ያለው ነገር ደስ ያለ ወንድማማችን ነች። ከየት መጣ ከየት መጣ የሚባል ነገር የለም። እዚህ ጋር ገብተዋል ደስ አንድ ላይ ነው ኢትዮጵያዊነትን ያንጸባርቃና ደስ ይላል። ስሜ ማሙሽ ደረጀ ይባላል። የዘንድሮ ታላቁ ሩጫ ለ23ኛ ጊዜ ቢሆን እኔ ግን ስሮ ለ21ኛ ጊዜ ነው። አንድና ሶስት ነው ያመለጠኝ፣ ሌላ ምንም አላመለጠኝም እስካሁኑ። እግዚአብሔር የተመሰገነ ይሁን። ከአንድ ሰዓት በታች ነው እየገቡ ያለሁት። በጣም በጣም ልዩ ጠቀሜታ አለው። አንድ ጤንነት ለመጠበቅ ስለሆነ በጣም ደስ የሚል ነው። ቢያንስ ቢያንስ ሀይሌ በሩጫም ብቻ ሳይሆን በዚህም የፈጠረው አንድ ነገር አለ። ኢትዮጵያዊነትን ሰብሰብ አድርጎልናል። እዚህ ጋር ስጦጥ ብሔር የሚባል ነገር የለም። ማንነት የሚባል ነገር የለም። በኢትዮጵያዊነት ብቻ ነው የምትሮጠው። ደስ የሚል ሩጫ ነው ከምንም በላይ ወጣት ሊዮ ደግሞ ከኔዘርላንድስ ለውድድሩ የመጣው ስሜ ሊዮን ይባላል። ከኔዘርላንድስ ለዚህ ውድድር ነው ወደ ኢትዮጵያ የመጣሁት። ይህ የመጀመሪያዬ ነው። ኤምባሲ ውስጥ የሚሰሩ ሰዎች መረጃ ሰጥተው ነው የመጣሁት። በጣም ልዩ ውድድር ነው። በጣም ፈጣን አይደለም ብዙ ሰዎች በእርምጃ ነው የሚሳተፉበት ደስ ይላል ነው ያለው። በኤሊት አትሌቶች መካከል የተደረገውን ውድድር በሴቶች ምድብ አትሌት መልክናት ውዱ ስታሸንፍ፣ መገርቱ አለሙና ተኪና አማረ ሁለተኛና ሶስተኛ ወጥተዋል። በወንዶች አትሌት ቢንያም መሀሪ በአንደኝነት አሸንፏል። አትሌቱ ከእድሉ በኋላ አስተያየቱን ሰጥቶናል። የመጀመሪያ ነው እንደዚህ አይነት ሩጫ። ታላቁ ሩጫ ሮጬ አላውቅም እና ለመጀመሪያ ጊዜ ነው እና በጣም ደስ ይላል። ከጠበኩት በላይ ነው ያገኘሁት። በግል ነው የምሰራው የነበረው እና በወረዳም እሰራ ነበረ። አሁን ግን በማናጀር ነው የምሰራው። ከህሉም ከዚህ በኋላ ያው በታላቅ መድረኮች ከዚህ በላይ ሰርጬ ሀገሬን ማስጠራት ነው የምፈልገው። ዘንባየልና ጅራታ ሌሊሳ በወንዶች ምድብ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። ታላቁ ሩጫ በኢትዮጵያ በየጊዜው እድገት እያሳየ መምጣቱንና ለሁለት ዓመታት በዘርፉ የዓለም ቁጥር አንድ ተወዳጅ ውድድር መሆን እንደቻለ የገለጸው የውድድሩ መስራች አትሌት ሻለቃ ኃይሌ ገብረ ስላሴ በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች ወደ ኢትዮጵያ የማምጣት እቅድ እንዳለው ተናግሯል። ወደኋላ ሄደን ዛሬ የምናየው ነገር በጣም ለእኛም ለራሳችን በጣም የተደነቅንበት በእውነት እድለኞች ነን። እንደ አዘጋጅም እንደ ሀገርም በጣም እድለኞች ነን። ምክንያቱም ዓለም እዚህ ቦታ የመጡት እንግዲህ ሰምታችሁታል። የእኛ ቴንኬ የዓለም ነምበር ዋን ቴንኬ ነው ለሁለት ዓመት ይሄ ወርልድ ማነው ረነር ወርልድ መጋዚን ያለውን እንግዲህ አሁን ይኸው የምታዩት ተሳታፊዎቻችን ቁጥር በእጅግ ከፍተኛ ሆኗል። ዘንድሮ 45000 ነው። አብዛኛው ሰው ተደስቶ የሚወጣበት ነው የኛም አላማ እሱ ነው ከሩጫም በላይ ነው እና በጣም ተደስተንበታል። በዓለም ቁጥር አንድ 10 ኪሎ ሜትር ነው ብለን ስንል ያው አጀንዳ ስም ነው። እኔ ግን በጣም ኢምፖርታንት የሚሆነው እኛ ኢትዮጵያ ሳይታቀፍ ወርልድ አትሌቲክስ የሚያዘጋጀውን ውድድር የዓለም ግማሽ ማራቶን ሊሆን ይችላል የዓለም ክሮስ ካንትሪ ሊሆን ይችላል እሱን በቅርብ ጊዜ በቅርብ አመታት ማምጣት አለብን ይሄ እኔ ቁርጣ አቋም ነው ደግሞም ይረዳናል በኤሊት አትሌቶች ውድድር አንደኛ የወጡ አትሌቶች 200 ሺህ ብር ሁለተኛ የወጡ አንድ መቶ ሺህ ሶስተኛ የወጡ ደግሞ 50 ሺህ ብር ተሸልመዋል ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኢትዮጵያ ውስጥ በየአመቱ ከአምስት በላይ የሚደርሱ ሴቶች በማህፀን በር ካንሰር እንደሚያዙ ያመላከተው ኢትዮጵያ የጤና ሚኒስቴር ከእነዚህ ውስጥ 5338 የሚሆኑት ህይወታቸውን እንደሚያጡም አስታውቋል። ለመሆኑ የማህፀን ጫፍ ካንሰር ምክንያት የሚመጣ በሽታ ነው የሚለውን በተመለከተ ስመኝሽ የቆየ የተለያዩ ባለሙያዎችን አነጋግራ ያሰናዳችሁ ዘገባ ይቀጥላል። የአርባ ሰባት ዓመቷ ታሚካ ፌልደር የማህፀን ጫፍ ካንሰር እንዳለባት ያወቀችው ገና የሀያ አምስት ዓመት ወጣት እያለች ነው። ታሚካ በወቅቱ ጤንነቷን የሚያጠራጥር ምንም ስጋት አልነበራትም። ሆኖም አመታዊ የጤና ምርመራ ለማድረግ የማህፀን ሐኪም ጋር በሄደችበት ወቅት ሁለተኛ ደረጃ ላይ የሚገኝ የማህፀን ካንሰር እንዳለባት ሲነገራት በህይወቷ ያልጠበቀችው አስደንጋጭ ዜና ነበር። በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው ራሴን የምቆጥረው። ነገር ግን በየአመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር። ስለዚህ ካንሰሩ እንዳለብኝ ሲነገረኝ ድንገት ዱብ እዳ ነው የሆነብኝ። ከዛ በኋላ በተደረገልኝ ሕክምና ደግሞ የመውለድ ችሎታ አናጣሁ። ነገር ግን ደግሞ ሕይወት ተርፏል። ያ ለእኔ ትልቅ በረከት ነው። ስለዚህ አሁን ሌሎች ሰዎች ስለ ማህፀን ካንሰር እንዲ ሲያውቁ እንዴት ራሳቸውን መጠበቅ እንደሚችሉ፣ እንዴት ልጆቻቸውን መጠበቅ እንደሚችሉ ማስተማር እና መርዳት ፈልጋለሁ። ምክንያቱም ማንም ሰው በማህፀን ካንሰር ምክንያት መሞት ወይም የመውለድ ጸጋውን ማጣት የለበትም። ታሚካ በዓለም ዙሪያ በማህፀን ጫፍ ካንሰር ከተጠቁ ከግማሽ ሚሊዮን በላይ ሴቶች መካከል አንዷ ናት። ይህ ካንሰር በዓለም አቀፍ ደረጃ በሴቶች ላይ በስፋት የሚከሰት አራተኛው የካንሰር አይነት ሲሆን በዓለም ዙሪያ በከፍተኛ ሁኔታ ከተሰራጨባቸው ሀገራት የመጀመሪያ ሃያዎቹ የሚገኙት አፍሪካ ውስጥ ነው። በማህፀን ካንሰር ምክንያትም በየዓመቱ ሰባ ሺህ የአፍሪካ ሴቶች ለልፈት እንደሚዳረጉ የዓለም ጤና ድርጅት መረጃ ያሳያል። የማህፀን ጫፍ ካንሰር ሂውማን ፓፒሎማ ቫይረስ ወይም ኤችፒቪ በተባለ እና የሴቶችን መራቢያ አካል ማህጸንን እንዲሁም የማህጸንን በር በሚያጠቃ ቫይረስ የሚከሰት ሲሆን ከአንድ በላይ የፍቅር አጋር መኖር ወይም ከአንድ በላይ የወሲብ ጓደኛ መኖር ለዚህ ቫይረስ መተላለፍ የበለጠ ያጋልጣል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህጸንና ጽንስ እንዲሁም የካንሰር ስፔሻሊስት የሆኑት ዶክተር ቤተል ደረጃ እንደሚያስረዱት ይህ ቫይረስ የሚፈጥረው ኢንፌክሽን ወደ ካንሰር እንዲቀየር ተጨማሪ ድጋፍ የሚያደርጉ ሁኔታዎችም አሉ። አንደኛው በለጋል እድሜ ግንኙነት መጀመር፣ ያ የበለጠ ለኢንፌክሽኑ ቶሎ ያጋልጣቸዋል። በተደጋጋሚ የመያዝ እድሉ ይጨምረዋል ማለት ነው። ሁለተኛው ደግሞ ከአንድ በላይ የወሲብ ጓደኛ ወይም እሷ እንኳን ባይኖራት አብሯት ያሉት ጓደኛዋ ወይ የትዳር አጋሯ ከአንድ በላይ የወሲብ ጓደኛዎች በኖሩት ቁጥር የመጋለጥ እድሏ እየጨመረ ይሄዳል ማለት ነው። ከዛ ውጭ ያልየናቸው ነገሮች ትልቁ አንድ መንስኤ የሚነሳው ድህነት፣ ከድህነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ አውቀን መታከም የመቻል እድሉም ስለሚቀንስ ጭምር ማለት ነው። ከዛ ውጭ ግን ለምሳሌ እንደ ኤች አይ ቪ ግታዎች የበሽታ የመከላከል አቅም የሚቀንሱ መድኃኒቶች መውሰድ፣ ሲጋራ ማጨት እና ለተለያዩ ጭሶች መጋለጥ የዚህ ካንሰር የመያዝ እድል ይጨምራሉ ተብሎ ይታሰባል። በኢትዮጵያም ከጡት ካንሰር ቀጥሎ ሴቶችን በዋናነት የሚያጠቃ የካንሰር አይነት የማህፀን ጫፍ ካንሰር ነው የኢትዮጵያ ጤና ሚኒስቴር መረጃ እንደሚያሳየው በየዓመቱ 7445 ሴቶች በዚህ ካንሰር የሚያዙ ሲሆን ከነዚህ ውስጥ 5338 የሚሆኑት ለህልፈት ይዳረጋሉ ለመሆኑ ስለዚህ የብዙ ሺዎችን ሴቶች ህይወት እየቀጠፈ ስላለው ስለ ማህፀን ጫፍ ካንሰር ምን ያክል ሰዎች ያውቃሉ ስል በአዲስ አበባ የሚኖሩ አንዳንድ ሴቶችን አነጋግሬያለሁ። መሀሌ ተማረ በሰላሳዎቹ መግቢያ የምትገኝ የአዲስ አበባ ከተማ ነዋሪ ናት። እንግዲህ ያው የማህፀን ጫፍ ካንሰር አሁን ላይ አብዛኛውን ቶቻችንና እናቶቻችንን እየጎዳ ያለ በጣም አስከፊ በሽታ እንደሆነ አውቃለሁኝ። ብቻ ከእድሜ ጋር ተያይዞ ብዙ ጊዜ ከአርባ አመት እና ከዛ በላይ ሲሆናችሁ በየሆነ ጊዜ ይጠርባሉ ቼክ መደረግ አለባችሁ እንደሚባል አቃለሁ። የማህፀን ካንሰር በእድሜ የገፉ ሴቶች ላይ ብቻ የሚከሰት በሽታ አድርጎ መቁጠር በርካታ ሴቶች የሚጋሩት የተሳሳት አመለካከት ነው። ሌላዋ ያነጋገርኳት በሀያዎቹ እድሜ ክልል የምትገኘው ወጣት ሄመን አለባቸውም ይህንን አስተሳሰብ ትጋራለች ብዙ ጊዜ ልክ ሴቶች ከሜኖፖዝ ከጀመሩ በኋላ ብዙ ጊዜ ማህፀን ካንሰሮች ይፈጠራል የሚባለውን ነገር ነው ማውቀው ማለት ነው። ከሜኖፖዝ በኋላ ሴቶች እድሜያቸው ከገፋ በኋላ ብዙ ጊዜ ማህፀን ካንሰር እንዳይመጣባቸው ክትትል ያደርጋሉ። ትብ ቁጭ ሲል ምንም ስራ ካልሰራም ወደ ካንሰር ሊቀየር ይችላል ማህፀኑ የሚባል ነገር ስላለ ማለት ነው እና መከላከል የሚቻለው ደግሞ ልክ ሜኖፖዝ ከመጣባቸው በኋላ ማህጸናቸውን ብዙ ሴቶች ያወጡታል። የማህፀን ካንሰር እንዳይፈጠር ማለት ነው። ማንኛውም የፆታ ግንኙነት የጀመረች ሴት የማህፀን በር ካንሰር በሚያስከትለው ኤችፒቪ ቫይረስ ልትያስ ትችላለች። በግንኙነት ወቅት ኮንዶም የምትጠቀም ቢሆንም እንኳን በጉዳዩ ላይ ካነጋገርኳቸው በርካታ ሴቶች መካከል እስከዳር ደጀኔ ስለ ማህፀን ካንሰርና ካንሰሩን ስለሚያስከትለው ቫይረስ የተሻለ ግንዛቤ አላት። የሚመጣው ኤችፒቪ በተባለ ቫይረስ እንደሆነ አውቃለሁ። እና ልቅ በሆነ ግንኙነት እና ከብዙ ሰዎች ጋር ግንኙነት በማድረግ እንደሆነ አውቃለሁ። አስቀድሞ በመመርመር ምክንያቱም ሌላ ብዙ ምልክት ስለማያሳይ አስቀድሞ በመመርመር መከላከል እንደሚቻል አውቃለሁ። እና ሌላ ደግሞ ተጨማሪ ክትባትን በማግኘትም እንደ መከላከል እንደሚቻል አውቃለሁ። በእርግጥ ኤችፒቪ ቫይረስ የሚፈጥረውን ዘጠና በመቶ ኢንፌክሽን ሰውነታችን ተፈጥሯዊ በሆነ መንገድ ቢያድነውም አስር ከመቶ ግን ከአስር እስከ አስራ አምስት ዓመት ወይም ከዛ በላይ በሰውነት ውስጥ ሊቆይ መቻሉ ለካንሰር ተጋላጭ ያደርጋል። በሽታው እድሜያቸው በገፋ ሴቶች ላይ ብቻ የሚከሰት ነው የሚለው የብዙዎች የተሳሳተ አመለካከት የሚመነጨውም ቫይረሱ በሰውነት ውስጥ ሊቆይ ከሚችልበት ዕድሜ ጋር ተያይዞ ሊሆን እንደሚችል ዶክተር ቤተል ያብራራሉ። ይሄ በሽታ እድሜያቸው የገፉ ሴቶች በሽታ ነው ተብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። በተለምዶ ብዙ ሴቶች ካንሰሩ ኖሯቸው ሲመጡ እናያለን እንጂ እኛ በራሳችን የስራ አጋጣሚ ይቻየ ናቸው የሀያ ሶስት ዓመት የአስራ ስምንት ዓመት ልጆች ይሄ ካንሰር ኖሯቸው ለሕክምና መጥተው አግኝተና እናውቃለን። ስለዚህ ቅድም እንዳልናቸው ያሉት ተጋላጭነት ምክንያቶች በበዙ ቁጥር ቶሎ ለካንሰር የመጋለጥ እድሉ እየጨመረ ይመጣል። ይሄ ተዛባ አመለካከት መስተካከል ይኖርበታል ብዬ አምናለሁ። እራሷን ምሳሌ በማድረግ በየትኛውም እድሜ ያለች ሴት ፆታዊ ግንኙነት ከጀመረችበት ጊዜ አንስቶ ለኤችፒቪ ቫይረስ ተጋላጭ መሆኗን የምትገልጸው ታሚካም ሰዎች ለቅድመ ካንሰር ምርመራ ትኩረት እንዲሰጡ ትመክራለች። So the human papillomavirus, or HPV as it's commonly called, is also like the common cold. So, ሂማን ፓፒሎማ ቫይረስ ወይም ኤችፒቪ ልክ እንደ ጉንፋን ማለት ነው። ማንኛውም ሰው በየትኛውም ጊዜ ሊይዘው ይችላል። ነገር ግን በጣም ጥቂት ሰዎች ላይ የማህፀን ወይም ደግሞ ሌሎች ወደ ስድስት አይነት ካንሰሮችን ሊያስከትልም ይችላል። ቫይረሱ በዋናነት በግብረ ስጋ ግንኙነት ይተላለፋል። ነገር ግን አንዳንድ ጊዜ ሰዎች ትኩረታቸውን በመተላለፊያ መንገዱ ላይ ያደርጉና በሽታው እነሱ ጋር እንደማይደርስ አድርገው ያስባሉ። ቫይረሱ ይኖርባቸው እንደሆነ መመርመርም አይፈልጉም። እውነታው ግን ሰዎች ሰዎች በዚህ ካንሰርና ከዚህ ቫይረስ ጋር በተያያዙ በሽታዎች እየሞቱ መሆኑ ነው። ስለዚህ የተሳሳቱ አመለካከቶችን አስወግደን ካንሰሩን መከላከል አለብን። የማህፀን ካንሰርን ከሌሎች የካንሰር አይነቶች ለየት የሚያደርገው ክትባቶችን በመውሰድ ወይም ቅድመ ካንሰር ምርመራ በማድረግ መከላከል የሚቻል በመሆኑ ነው። በኢትዮጵያም እንደ አውሮፓውያን አቆጣጠር ከ2018 ዓ ም ጀምሮ አስራ አራት ዓመት ለሞላቸው ልጆች በሁለት ዙር የማህፀን ጫፍ ካንሰር መከላከያ ክትባት መስጠት የተጀመረ ሲሆን እስካሁን ስድስት ነጥብ አምስት ሚሊየን ልጃገረዶች መከተባቸውን የጤና ሚኒስቴር መረጃ ያሳያል። በነገራችን ላይ ካሉት ካንሰሮች ውስጥ መታወቅ ይቻሉ ብዙ ሰዎች ሞ እድል የፈጠረበት የካንሰር አይነት ቢኖር የማህፀን ጫፍ ካንሰር ሙሉ በሙሉ በሚባል መከላከል ይባላል። ቅድም እንዳልኩት በኢንፌክሽን ስለሚመጣ ረጅም ጊዜ ላይ ይሰጠናል። ኢንፌክሽን ታክሞ ለመዳን ማለት ነው። አብዛኛው ስለመካንር መመራ በስነስርዓት ቢያደርግ ካንሰር ከመሆኑ በፊት መደረስ ስለሚችል ያንን በማከብ ካንሰሩ እንዳይመጣ መከላከል እንችላለን። ዶክተር ቤተል እንደሚያስረዱት እነዚህ የካንሰሩ መከላከያ መንገዶች ተግባራዊ ሳይደረጉ ቀርተው ካንሰሩ ከተከሰተና በመጀመሪያዎቹ ደረጃ ላይ እያለ ከተደረሰበትም መዳን ይቻላል። ታዲያ እነዚህ የካንሰር ደረጃዎች እና የሕክምና አማራጮቹ ምንድን ናቸው? ካንሰሩ ከመጣ ደግሞ አራት የህክምና ደረጃዎች አሉት። ደረጃውን የጨመረ በሄደ ቁጥር እየቀነሰ ይመጣል። ደረጃ አንድ አንድና ደረጃ ሁለት ብዙ ቦታ ላይ እስከ ደረጃ ሁለት ያሉትን በኦፕሬሽን እና በመድኃኒት ማከም ይቻልባቸው አጋጣሚዎች አሉ። ደረጃ ሁለት ግማሽ በላይ የሆነው እና እስከ ደረጃ አራት ያሉት ካሉ ግን በመድኃኒት እና በጨራሽ ህክምና ቢታከም ይመከራል። እነዚህ እንግዲህ እንደ የደረጃቸው የመዳን እድላቸው እየወረደ ይመጣል ማለት ነው። ቅድመ ካንሰር ምርመራ ቅድም እንዳለው መደረግ መቻሉ ይህን ከመምጣቱ በፊት ማየት፣ ማከም ወይም ደግሞ በጣም በትንሽ ደረጃ እያለ ማግኘት የመዳን እድሉን ይቻላል ማለት ነው። የማህፀን ካንሰር ህክምና በሀገሪቱ ውስጥ ባሉ የተወሰኑ ሆስፒታሎች ብቻ የሚሰጥ መሆኑ ለሁሉም እንዳይዳረስ እና ካንሰሩ አስቀድሞ በታወቀበት ጊዜም በአፋጣኝ የመዳን እድል እንዳይኖር እንደሚያደርግ ዶክተር ቤተል አብራርተውልናል። የቅድመ ካንሰር ምርመራዎችን ግን ብዙ የህክምና ግብአቶች ሳያስፈልጉ በቀላሉ በጤና ጣቢያ ደረጃም መስጠት ይቻላል። ያም ሆኖ ግን ካነጋገርናቸው በርካታ ሴቶች እንደተረዳ ነው በእውቀት ማነስ ይሁን በቸልታ ቅድመ ካንሰር ምርመራ የሚያደርጉ ሴቶች ቁጥር እጅግ አነስተኛ ነው። በጊዜ ከተደረሰበት መጣን እንደሚቻል ያው በወሊድን ጊዜ ስንከታተል ሐኪሞች ይነግሩናል። የቼክ አድርጎ በጊዜ ከተደረሰበት በተለይ ደረጃ የመጀመሪያው ደረጃ የሚባለው ላይ ከሆነ መዳን ይችላሉ የሚል ይነግሮናል። አዌር ነሱ አለ። የተለየ ነገር አላደረግም። ከፍራቻ የዘለለ የተለየ የማደርገው ነገር የለም። ይመስናል የጓደኛዬ የማህፀን ካንሰር ተብላ ማለት ነው። እንደዛው ቶሎ ተደርሶበታል እና እንኳን ቶሎ መጣሽ፣ እንኳን ቼክ አረግሹ እና በቃ ጥሩ ሰዓት ስለተደረሰ አሁን መከላከያው ማኅፀኑን መቋጠት ይሻላል። ከዛ በኋላ እንዳይፈጠር ማለት ነው፣ ድጋሚ እንዳይመጣ ተብላ እንደዛ የሆነ አቃለው እንደዛ የሆነ ሰው ማለት ነው። እኔ እንኳን አላቅም ክትትል አላረግም። እኔ ብዙ ጊዜ ከሜኖፖዝ በኋላ ይመጣል የሚባለው ስለሆነ የማቀው አሁን አይመጣብኝም ብዬ ስለማስብ ማለት ነው ክትትል አላረግም። ስለ ካንሰሩ የተሻለ ግንዛቤ ያላትን እስከ ዳርንም ቅድመ ካንሰር ምርመራዎችን በማድረግ ጥንቃቄ ታደርጊያለሽ ወይ ብዬ ጠይቄታለሁ። ምርመራውን አድርጌ አላውቅም። ምክንያቱም የሆነበት ምክንያት አይ ቲንክ አኗኗራችን ይመስለኛል። ለነገሮች ትኩረት አለመስጠት እና የቀድሞ ምርመራ የማድረግ ልምድ አለመኖር ነው አንደኛው። ሁለተኛው ደግሞ እንደኔ በግል ተጠየቅሽ፣ ፍርሃትም ይመስለኛል ሁን ሄጄ ቢገኝብኝ ምን አደርጋለሁ የሚለው የሚያስፈራኝ ነገር ስለሆነ ሄጄ መታየት ፈለግኩ። እንደነዚህ አይነት የተሳሳቱ አመለካከቶችንና ፍርሃቶችን ለማስወገድ በሀገር ውስጥም ሆነ በውጭ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ጥረቶችን ያደርጋሉ። ከነዚህ አንዱ ታሚካ በዩናይትድ ስቴትስ ያቋቋመችው ሰርቫይቨር የተሰኘ ድርጅት ሲሆን ድርጅቱ የማህፀን ጫፍ ካንሰርን ለማጥፋት በሚያደርጋቸው ጥረቶች ከበሽታው መዳን የቻሉ ሰዎች ስለበሽታው በሽታው ግንዛቤ እንዲያስጨብጡና እንዲያስተምሩ ያስተባብራል ድጋፍም ይሰጣል። አንድ አፍሪካ ውስጥ ያለ ሰው የእኛን የሳይቨር ከንቴራ ለብሶ ሳይ ወይም ደግሞ አውሮፓ ውስጥ ካለ አንድ የማላውቀው ሀገር ሰው ስለ ስራችን መልእክት ሲደርሰኝ ትልቅ ስሜት ይሰማኛል። ምክንያቱም አንዳንዴን ራሴ ገና አሁን እንደ አዲስ የማህፀን ካንሰር እንደተገኘበት ሰው አድርጌ ለማየት ሞክርና ያችን ሴት ማገዝ አለብኝ ይላለሁ። ጎን ለጎን ደግሞ በሽታው ጭራሽ እንዳይከሰትም መርዳት ሻለው ይመጣሉ። ልክ እንደ ሌላው በሽታ ሁሉ የማህፀን ጫፍ ካንሰርንም ማጥፋት እንችላለን። የማህፀን ጫፍ ካንሰርን እንደ አውሮፓውያን አቆጣጠር በ2030 ሙሉ ለሙሉ ለማጥፋት በተባበሩት መንግሥታት ድርጅት እቅድ ተይዟል። ታሚካ ሁሉም ሰው ከተባበረ ይህንን እቅድ ማሳካት ይቻላል ብላ ታምናለች። ያለብኝ ሲነገረኝ ምንድን ነው የሚያወሩት ነበር ያልኩት። አሁን ግን በራሴ ላይ ደርሶ አይቼዋለሁ። የሚያስከትለውንም ችግር አውቃለሁ። ሩዋንዳ በይ አውስትራሊያ፣ በሌሎችም ሀገራት ያሉትን ቁጥሮች አያለሁ። ይሄ ካንሰር ከአሜሪካም ሆነ በአፍሪካ እንዲጠፋ ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ ሁላችንም አንድ ላይ ሆነን አንደኛ ሴቶች በየጊዜው የቅድመ ካንሰር ምርመራ እንዲያደርጉ ለመርዳት፣ ሁለተኛ ወንዶችም ሆኑ ሴቶች ክትባቱን ማግኘት እንዲችሉ ለማድረግ እና ሦስተኛ ካንሰር ር ከአለም ላይ እንዲጠፋ እጅ ለእጅ ተያይዘን መስራት አለብን። የማህፀን ጫፍ ካንሰርን ከኢትዮጵያም ሆነ ከአፍሪካ እንዲሁም ከመላው ዓለም ለማጥፋት የሚደረገውን ጥረት አዳጋች ከሚያደርጉ ሁኔታዎች አንዱ ድህነት ነው። በቂ የጤና አጠባበቅ ስርዓት አለመኖርና በመከላከል ላይ ትኩረት ያደረገ እውቀት የማስጨበጥ ስራ አለመሰራቱም በሽታው እንዲስፋፋ ምክንያት ሆኗል። ታዲያ አንዲት ሴት ራሷን ለመጠበቅ ምን ማድረግ አለባት? ዶክተር ቤተል ምክር አላቸው። የመጀመሪያው ልንከላከል የምንችልበት መንገድ የባህሪ ለውጥ ማምጣት ነው። አሁን ልክ አንቺ እንደምትሰሪው አይነት ፕሮግራም ሁሉም ሚዲያዎች ላይ መስራት፣ ህብረተሰቡን ማስተማር ይኖርብናል። በጣም ብዙ ልጆች ግንኙነት የሚጀምሩበት እድሜ እየቀነሰ መጥቷል። አሁን እሱ የበለጠ የመጋለጥ እድሉን ይጨምረዋል። ሁለተኛው ደግሞ ክትባትን በመጠቀም የማህፀን ጫፍ ካንሰር ክትባቶች አሉት። እኛም ሀገር መከተብ ጀምረናል። ስለዚህ ከዚህ ክትባት በኋላ ሰውነታችን ለዛ በሽታ ተዘጋጅቶ ስለሚጠብቅ ኢንፌክሽኑ ላይ ቢጋለጡ እነዚ ሴት ልጆች የኢንፌክሽኑ የመዳን እድሉ በጣም ይጨምራል ማለት ነው። ከዚህ ውጭ ግን ሰከንደሪ ፕሪቬንሽን የምንላቸው ቅድመ ካንሰር ምርመራ ነው። ያለበት ኢንፌክሽን ደረጃ እያለ ወይም ደግሞ በጣም በለጋነቱ ካንሰሩ ሳይስፋፋ እና መዳን በሚችልበት ደረጃ ማግኘት እድል ይሰጠናል ማለት ነው። መከላከያ መንገዶችም እነዚህ ናቸው። ይህ ብቻ አይደለም። በተለይ የማህፀን ካንሰርን በሚቀጥሉት አምስት ዓመታት ለማጥፋት የተያዘውን ዓለም አቀፍ ግብ ለማሳካት ከመንግስት ጀምሮ ግንዛቤን የማስፋትና የጤና አገልግሎትን የማዳረስ ኃላፊነት ያለባቸው ተቋማት በሙሉ የራሳቸውን ሚና መጫወት እንዳለባቸውም ዶክተር ቤተል አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጊዜያችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያም ሀሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላ የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የሁድ ምሽት።